አውሮፓና ጀርመን የሰው ልጆች ሁሉ ነጻና እኩል ክብር እንዲሁም መብት ያላቸው ናቸው ይላል። እንደ አውሮፓውያኑ አቆጣጠር በ 1948 የተፈረመው የተባበሩት መንግስታት የሰብአዊ መብቶች ዓለም አቀፋዊ ድንጋጌ የመጀመሪያው አንቀጽ ይህ የተቀመጠው መሪ ቃል ከግብ ሳይደርስ ሰባኛ ዓመቱን ሊደፍን ዋዜማው ላይ የሚገኘው ይኸው ድንጋጌ ዓለም ሰምቶ እንዳልሰማ አይቶ እንዳላየ የነበረው በሊቢያ ውስጥ በሚገኙ ጥቁር አፍሪካውያን ስደተኞች እንደ ሸቀጥ ለባሪያ ንግድ መቸብቸባቸውና እየደረሰባቸው ያለው ኢሰብአዊ እንግልትና የመብት ጥሰት የተቀበረ ድማሚት በሚመስል ሁናቴ መፈነዳዳት ከጀመረም ሰነባብቷል። በተለያዩ አስገዳጅ ሁናቴዎች ከሀገር ቀያቸው የተሰደዱ አፍሪካውያን ከአስቸጋሪው የሰሐራ በረሃ እስከ ሊቢያ የህገ ወጥ አሸጋጋሪዎች የባርነት ቀንበር ከሜዲትራሊያን የባህር ማህበል እስከ አውሮፓ ምድር የስደተኞች መጠለያ አስከፊውን ረጅሙን የስደት ጉዞ ካለፉትና ያልተሰሙ በርካታ ድምጾች አሉ። ከእነዚህም መካከል ዛሬ ላይ የጥገኝነት ማመልከቻውን በፈረንሳይ አቅርቦ ምላሽ በመጠባበቅ ላይ የሚገኘው ኢትዮጵያዊው ስደተኛ አበበ አንዱ ነው። የዛሬው የአውሮፓ ዝግጅታችንም ከጎንደር እስከ ደቡብ ሱዳን ከቻድ ሽፍቶች እስከ ሊቢያ የሕገ ወጥ አዘዋዋሪዎች ለባርነት ስለተቀባበሉትና አስከፊውንና መራራውን የስደት ሕይወት በሊቢያ ስላሳለፈው ኢትዮጵያዊው ስደተኛ የሚያስቃኝ ይሆናል። ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ። ሀገር ጎንደር አካባቢ ነው። እ ገጠር ልጅ ነኝ። ወደ ደቡብ ሱዳን የወልኩበት ምክንያት ያው እንግዲህ የኢትዮጵያ መንግስት ከመሬታችን በማፈራከ ከዛም ያው ደረ ፖለቲካዊ ችግር ምክንያት ለመሰደድ ተገድጃለሁ። ከስምንት ዓመት በፊት ነው የወጣሁት ከሀገሬ። ያው ደቡብ ሱዳን አገሪቱ በጦርነት ሁኔታ መስክልክልል በመሆኗ የሰላም ሁኔታ በጣም አስቸጋሪ በመሆኑ መኖር ስላልቻልኩኝ እዛም ወጣሁ። አበበ የመጀመሪያ የስደት ኑሮን ባደረገበት ደቡብ ሱዳን ህይወትን ለማቃናት ያደረገው ሙከራ ከዳር ሳያደርስ ከፊቱ ምን እንደሚጠበቀው ባያውቅም እንደገና ወደ ሌላ ስደት ወደ ሌላ ፈተና ነበር ያመራው። ከካርቱም ከርኩ በኋላ ደላላዎች በሱዳኖች መኪና አድርገው ወደ ሊቢያውያኖች ነበር የላኩነ ንዱርማን የሚባል ቦታ። ከዛ ከንዱርማን ወደ ሳሀራ ምድረ በዳ ወሰዱና ሳሀራ ምድረ በዳ ላይ አራት ቀን ከተጓዝነ በኋላ የቻድ ዜጋዎች ናቸው አርቢጅና ከባድ መሳሪያ የታጠቁ ከዛ ለአንድ ሳምንት ያህል ካገሱነ በኋላ ወደ ሰማንያ አራት ምንሆን ሰዎች ነበርና፣ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን፣ ሱዳናውያን ነበርና። ከዛ እያንዳንዳቸው አራት መቶ አራት መቶ ዶላር ለሊቢያውያኖች ሽጠናቸዋን የሚል ሐሳብ ሰጡናል። አበበም ሆነ ሌሎች በባርነት መሸጣቸው ሳሀራ በረሀ ላይ ለተነገራቸው ስደተኞች ሊቢያ ሲደርሱ ሌላ ያልጠበቁት ፈተና ነበር የገጠማቸው። ሊቢያ ከገባን በኋላ እነዚህ ያገቱን ሰዎች፣ እነዛ ደግሞ ሊቢያኖች ኢትዮጵያውያን፣ ኤርትራውያን፣ ሱዳኖችን አምስት አምስት ሺህ ዶላር ነው የገዛ ናቸው። እነሱ ያሉን አራት መቶ አራት መቶ ነው። ሶማሌዎችም ነበሩ። ሶማሊያዎችን ደግሞ ስምንት ሺህ ዶላር ነው የገዛ ናቸው አሉና። ማለት ሶማሌዎች ቶሎ ይከፍላሉ። ኢትዮጵያ፣ ኤርትራዊ፣ ሱዳናዊ ግን ያው ቶሎ አይከፍልም። አንደኛ ሀብታም ቤተሰብ የሌለው ይኖራል፣ ወይም ውጭ ዘመን የሌለው ይኖራል። ለመክፈል አዳጋጅ ሁኔታ ነው የነበረው። ደበደቡና፣ አሰቃዩን፣ በረሃብ አሰቃዩን፣ አራት ወር ምናምን። ከዛም ለጉልበት ስራ ላስገዳጅ ይሄ የማይባል የሰብአዊ ድርጊት ፈጸሙ ብና የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ባለፈው ህዳር ወር አጋማሽ እስከ ታህሳስ ወር ባወጣው መረጃ መሰረትም በሊቢያ ውስጥ ብቻ የሚገኙ የስደተኞችና ተገን ጠያቂዎች ቁጥር ወደ 44300 እንደሚጠጋም አስፍሯል። ይህ ቁጥር በዩኤንኤችሲአር የተመዘገቡትን ብቻ የሚያጠቃልል ሲሆን ወደ 20ሺህ የሚደርሱ ስደተኞችን በህገ ወጥ አዘዋዋሪዎች እጅ እንደሚገኙም ከሊቢያ ባለስልጣናት ያገኘው መረጃ ጠቅሶ ዩኤንኤችሲአር በመረጃው ላይ አስፍሯል። እራሱ ያላቸው አመለካከት የወረደ ነው። ሴት በባህላችን በአመለካከታችን ሴት ክብር አላት ይባላል። እነሱ ግን ያው ሴቶችን አስገድዶ ደፍሯቸዋን ወንዶችን ደግሞ ለጉልበት ስራ ብለው ወስደው ቆሻሻ ማጸዳት የጉልበት ስራ አሰርተው በቃ በነጻ አንዳንዶችን ደግሞ አግተው በቃ አንተ የኔ ባሪያ ነህ ብለው የሚያስከፋቸ ሁኔታ አሉ። በወጡበት የማይመለሱም አሉ። በቃ እንደ ሎተሪ ነው። ሎተሪ ደርሶ ለመሻገር የበቃን ሰዎች ነን ማለት እንችላለን። በየጊዜው ለባርነት የሚገዟቸው ባለቤቶች የሚለዋወጡና የነበረበትም አካባቢ ምንነት እንዲህ ሲል አበበ ይገልጸዋል። የእርሻ ቦታ መዝሪያ ይሉታኒያ ቦታው አካባቢው የእንስሳት መኖ የሚያመርቱበት ይመስላል። ግን መቃዘን መቃዘን አለ ገጠር የምትሉ ነገር ነው። እሙና አራንብ የሚባል ነበረ ከዛ ደግሞ ሾሪፍ ከዚያ ቤንወሊድ የሚባል ቦታ ነው የነበር ነው። አንዱ ላንዱ አንዱ ለአንዱ ያስላልስ ያለቅ እንደቃ መረቡ ግን በጣም የተሳሰሩ ናቸው። ቀን የሚያዘዋውርነ ነገር የለም በሌሊት ነው በተሸፈነ መኪና አንዳንድ ጊዜ በተሳቢ መኪና አንዳንድ ጊዜ ደግሞ ይሄ እንደ ፍሪጅ የሚመስለው ስጋ የሚጭሩ በዛ መኪና ነው የሚያዘዋውሩና ሲኤንኤን የተሰኘው የአሜሪካው የቴሌቪዥን ጣቢያ ባለፈው ወር በሊቢያ በሚገኙ ጥቁር አፍሪካውያን ስደተኞች ላይ ሊቢያውያን ዋጋ ተምነው በባርነት ሲሸጧቸው የሚያሳየውን ዘገባ ለዓለም ካደረሰ በኋላ ድርጊቱን አሁን ሊቢያን እያስተዳደረ የሚገኘውን አካል መሆነ በሊቢያውያን ላይ ዓለም አቀፋዊ ውግዘት ማስከተሉም የቅርብ ጊዜ ትውስታ ነው። በቅርቡ አቢጃን ላይ ተካሂዶ የነበረው የአፍሪካ ህብረት እና የአውሮፓ ህብረት የመሪዎች ጉባኤም መነጋገሪያ አጀንዳው አድርጎት የነበረው ይህንኑ ጉዳይ ሲሆን፣ የሰብአዊ መብት ተሟጋቾችም ጉዳዩን ሲያወግዙት፣ ይህ ጉዳይ ግን ዛሬ ላይ ዓለም አቀፋዊ አጀንዳ መሆኑ አበበ ለምን ይላል? ያው ይህ ነገር የቆየ ሁኔታ ነው። አሁን የተጀመረ እንደ አዲስ የተጀመረ ሳይሆን ምናልባት አሁን ዱቡዳ ነገር ነው፣ እንዴት መረጃው እንደወጣ እንጂ የቆየ ነገር ነው። ማለት በዚህ ስቃይና በዚህ አስጠቃቂ ሁኔታ ብዙ ስደተኛ ነው ይህን ችግር አልፎ የፈጣው በቃ አስቀያሚ የሆነ ነገር ነገር፣ በቃ ብዙ ስቃይ ነው የነበረው። ነገር ይሄ ነው ብዬ ለመናገር ሄደ እኔንጃ፣ በጣም ይከብደኛል፣ ነ ይተከጥተኛል ሰብዓዊ ፍጡር ላይ የማይደረግ በየትኛውም ዓለም የማይደረግ ሁኔታ ነው ያደረጉት ብዬ ነው የምናገረው። በዚህ ጉዳይ ለወደፊቱ ሰባሴ ወር መጣለን የሚሉት ሰዎች ካለ መጀመሪያ ቆም ብሎ ማሰብ አለባቸው ብዬ ነው ማስበው። በአለማችን ላይ ከተፈጸሙት ስምምነቶችና ድንጋጌዎች መካከል ወደ አምስት መቶ በሚደርሱ ቋንቋዎች በብዛት በመተርጎም እስካሁን ቀዳሚነቱን እንደያዘ የሚነገርለት የተባበሩት መንግስታት የሰብአዊ መብት ድንጋጌ ነው። በዘር በሃይማኖት፣ በጾታ፣ በቋንቋ፣ በፖለቲካ ወይም በሌሎች ብሎ በሚዘረዝራቸው ጉዳዮች ላይ ማንኛውም ሰው ሰብአዊነትን የተከተለ የማይነጣጠሉ መብቶችን የተካተቱበት ወሳኝ ሰነድ ዛሬ ላይ ይህ ድንጋጌ ሊቢያ ውስጥ ያለው እውነታ ግን እንደ ሰው አያስቡም። ጥቁር የሚለው ነገር ሰው ነው ብሎ አያስቡም። በቃ እንደወረደ እንደ እንስሳ ነው። ጥቁርን ከእንስሳ ጋራ ነው የሚደምሩት ምክንያቱም በዚያ የሚመጣው የምስራቅ ምስራቅ አፍሪካ የመካከለኛው አፍሪካ ህብረተሰብ ነው በብዛት የሚመጣው። ስለዚህ እነዚህ ህብረተሰቦች እንደ ሰው የማሰብ ባህሪያት የላቸውም። ሰዎች ወደ ሶስት መቶ ስልሳ ሁለት ሺህ ስደተኞች ባህር አቋርጠው በጣሊያንና በግሪክ በኩል ወደ አውሮፓ ምድር መግባታቸውን የተባበሩት መንግስታት መረጃ ያመለክታል። ከእነዚህም ውስጥ አንድ መቶ አስር ሺ ከሰሜን አፍሪካና ከመካከለኛው ምስራቅ አስቸጋሪውን የሜዲትራሊያን ባህር አቋርጠው የገቡ ሲሆን ከእነዚህም መካከል ወደ ሁለት ሺ ሶስት መቶ የሚደርሱ ስደተኞች ሜዲትራሊያን ሲያቋርጡ ባህር ውስጥ ሰምጠዋል ወይም የገቡበት እስካሁን እንዳልታወቀ መረጃው አስፍሯል። ከስድስት ወር አስቸጋሪና ፈታኝ የሊቢያ ቆይታ በኋላ ወደ አውሮፓ ምድር መግባት የቻለው አበበ ከሊቢያ እንዴት ሊወጣ እንደ ቻለና የአውሮፓን የስደት ህይወት እንዲህ ይገልጸዋል። ከተሸጥንበት ቦታ ላይ እኛን ያነ የገዛነ ሰውዬ አጋጣሚ ወደ ጦርነት ሄዶ በጦርነት የእርስ በርስ ጦርነት ሞተ። ከዚያ ልጆች ነበር የሚጠብቁ የነበሩ እኛ አምልጠን ሩጠን ወጣን። ከዛ ሱዳኖች አገኘን እና ሱዳኖች እኛ ጋር አብልጦ የወጡ ነበረ ያው ቋንቋ ስለሚችሉ አናገሯቸው፣ ና ፈጣሪ ረድቶን እንወጣለን። ያው አጋጣሚ የሆነ የእግዚአብሔር ኃይል እና የእግዚአብሔር እርዳታ ተጨምሮበት ነው እንጂ እኛ የተጫነበት ጀልባ እንጨቱ በቃ የበሰበሰ ነበረ። የተጫነው ሰዎች አራት መቶ ሰባ ሰዎች ነበር ና ግን ከእኛ ጎን ለጎን ሄዱ። ሌሎችም የተገለበጠም አለ አደጋ የሚገጠማቸዋለ እኛ ት ያለበት በጣም አራት ሰዓት እንደ ተጓዝነ ያው ሜዲትራንያን ባህር ላይ ከዛ የስዮን ይ ወደ ኢጣሊያ ባህራይ ላስተላልፈለ ጣሊያን ወደ ሁለት ወር ምናምን ነው። ከዛ ወደ ፈረንሳይ መጣሁ። ከፈረንሳይ ደግሞ ወደ ካሌ ሄድኩ። ካሌ እንግሊዝ ለመግባት ሞክሬ ነበር፣ አልተሳካም። የካሌ ህይወት ከባድ ነው፣ ምስቅልቅል ነው። የምትገኝበት ቦታ የለም። በጣም አስቸጋሪ ነው የነበረው። እንደገና ወደ እንግሊዝ ለመግባት ሙከራ ስታደርጊ ሰዎች ከባቡር ላይ ወርከው እግራቸው ይሰበራል እጃቸው ይሰበራል። የመሞትም እድል የሚገጥማቸው አቸው ነገር አለ። እግዚአብሔር ደግሞ ወርቷቸው በሰላም የሚገቡ ሁኔታ አለ። እንደዚህ አይነት ሁኔታ ነው የነበረው። አሁንም እዚህ ነው አለው ያው ነገሮች ሁሉ ው የምለው ተስፋ ነገር የለኝም። እንግዲህ ተስፋዬ በእግዚአብሔር ነው። እስካሁን ለነበረን ቆይታ እያመሰገንኩኝ ከአፍሪካ እስከ አውሮፓ ከባድ የስደተኝነት ህይወትን እንዳሳለፈ የሚገልጸው ባበበ የመጨረሻ አስተያየት ልሰናበት ወጣውም ሀገሬ ሀገሬ ከቤተሰብ ቅሬታ የለኝም። አስገዳጅ ሁኔታ ስለተፈጠረብኝ ነው ከሀገሬ ወጣውት። አውሮፓ ገብቼ እንደዚህ አይነት ምስቅልቅልና ምሮ ገደል የሆነ ሁኔታ ይገጥመኛ ብዬ አልጠበኩም ነበር። ያው እኔ ሞትም ሆነ ስቃይም ሆነ ይገጥመኛ ነው ያልኩት ሰሃራና ሊቢያ ነበር። እኔ አውሮፓ ከገባ በኋላ ነገሮች ሁሉ አልጋ በልጋ ይሆናሉ የሚሉ ነበር አሳትፊ ነበር። ነገር ግን ህይወት እንደጠበቁት አልገጠመኝም። አድማጮቻችን ሃይማኖት ጥሩና ነኝ ስለተከታተላችሁ እናመሰግናለን። መልካም ጊዜ።